በቤንሻንጉል ጉሙዝ ክልል ካማሽ ዞንና አጎራባች የኦሮሚያ ወረዳዎች በተከሰተው የጸጥታ ችግር ምክንያት የሰዎች ሕይወት ማለፉን ንብረት መውደሙንና በሺዎች የሚቆጠሩ ሰዎች መፈናቀላቸውን በአርብ ምሽት ፕሮግራማችን ዘገባ ማቅረባችን ይታወሳል። የክልሉ መንግስት ለዚህ ግጭት መነሻው የካማሽ ዞን አመራሮች በታጠቁ ኃይሎች መገደላቸው ነው ማለቱን መዘገባችንም አይዘነጋም። የታጠቁ ሲል የክልሉ መንግስት የጠራው በኦነግ ስምም ሆነ የኦነግ ባንዲራና አርማ የያዙ ታጣቂዎች ናቸው ብሏቸዋል። በቤንሻንጉል ጉምዝ የተለያዩ ነዋሪዎችንና የክልሉ መንግስትና የኦነግ ቃል አቀባይን በጉዳዩ ዙሪያ አነጋግሬያቸዋለሁ። በካማሽ ዞን በለው ጅጋፎይ ያሶ ከማሽ አጋሎቲና ሰዳል በተባሉ በአጠቃላይ አምስት ወረዳዎች ላይ ከመስከረም 17 ጀምሮ ከፍተኛ ግጭት ተቀስቅሶ በክልሉ ከሚገኙ ነባር ከሚባሉ ብሔረሰቦች ውጭ ያሉት የሚሰነዘርባቸውን ጥቃት ሽሽት ወደ አጎራባች ክልል ኦሮሚያ ቀያቸውን ጥለው መሰደዳቸውን ነዋሪዎች ገልጸውልናል። በዚህ ግጭት ነዋሪዎቹ በቀስትና በጦር ጭምር የታገዘ ጥቃት እንደደረሰባቸው፣ ቤት ንብረት እንደተቃጠለባቸው፣ ከቀያቸው እንደተሰደዱም ገልጸውልናል። ከዞኑ የተለያዩ ወረዳዎች ዛሬ የሚገኙበትን ሁኔታ ጠይቂያቸው ነበር። ሁሉም ስማቸው እንዳይገለጽ ጠይቀዋል። ከበለው ጅጋፎይ ተፈናቅለው ነቀምት የሚገኙት አንድ ነዋሪ ነቀምት ላይ ነው ተቀምጠን ያለ ያለ ህዝብ ወደ ሰባት ቦታ ተከፋፍሮ ህዝቡ ቁጥር የለውም። በቃ በየቀኑ ስድስት ሰባት መኪና ላይ ይገባል እየተፈናቀለው። በጣም ያለ ተኩስ ኃይለኛ ተኩስ ነው እየተከፈተ ያለ ያለ የቀሩ ሰዎች በቃ መኪናማ ሲጠፋ በእግር ተጉዘው ነው ዛሬ የገቡት። እየተጎዳ ሰው ታወቀ፣ እየተጎዳ ሰው እስካሁን ምንም አላወቅንም። አርብ ዕለት የክልሉን ባለስልጣናት ስናነጋግር መከላከያ፣ ፌዴራል እና የክልሉ ፖሊስ ገብቶ ነገሮች እየተረጋጉ ነው ብለውን ነበረ። ዛሬ አልተረጋጋም ማለት ነው። ምንም አልተረጋጋም፣ ውሸት ነው።

መጠን አካባቢ ሰው ውሃ ታሸገ ውሃ እየሰጠን ነው፣ ምግብ እየሰጠን ነው። እስካሁን ምንም የጎደለ ነገር የለም። ምኝታ ፍራሽ እያንዳንድ ሰው ፍራሽ ሁሉ ተሰጦት ነው ያለ። ወይ ፍራሽ ያላገኘ ሸራ ምናምን እየተሰጠ ነው ያለ። ልምስ ምንግን እስካሁን ያገኘ ነው የለም። በአጋሎቲ ወረዳ የሚገኙ ሌላ ነዋሪም ጠይቄያለሁ። ከሰባስበን አንድ ላይ ነው ያለ ነው። በኦሮሚያ በኩል ኦነግ ሊገባ ነው ተብሎ እዚያ አካባቢው ያሉት ማህበረሰቦች ወደ ክልላችን ሊገቡ ነው ብለው ነባር ብሄረሰቡ ራሱን ለመከላከል ሲያስብ እዛ ያለውን ሰራተኛና ማህበረሰብ ወደ አንድ ቦታ አከማችቶ ጥበቃ እያደረገ እነሱ ለመከላከል እራሳቸውን እየጠበቁ ያለበት ሁኔታ አለ። ያው እኛ ግን አንድ ቦታ ተቀምጠን ምግብም እያለቀ ነው። ለጊዜው አንድ ላይ ተሰባስበና እነ ማን ናችሁ? አንድ ላይ የተሰባሰባችሁት? ያው የኦሮሞ ተወላጅ እና የአማራ ተወላጅ እኔ ግን በእንትን እንዳይገለጽ። አይገለጽም፣ አይገለጽም፣ ስምህ አይገለጽም። ምን ያህል ትሆናላችሁ? እኔ በግምት ያው ከስድስት መቶ ሰባት መቶ እንሆናለን። የተጎዳ ሰው አለ? የተጎዳ በዱላ ታለ ታክሞ እዛው መጠለያ ላይ ነው። ሁሉም የከተማው ሰው ነው መጠለያ ውስጥ የገባው ወይስ ከተማው ሰው አለ? ያው መጠለያ የገባው ሁለቱ ብሔረሰብ ነው። ሌሎች ለመከላከል ራሳቸውን ሲጠብቁ አብረው ጉዳት እንዳይደርስባቸው ተብሎ ወረዳው መስተዳደር ሰብስቦ አንድ ላይ ጥበቃ እያደረገ ነው። አሁን አሁን አለ ማለት ነው ውጊያው? ውጊያ አሁን እኛ ግን ቀረፍ ላይ ተካ ላይ አለ ይላሉ። ግን እኛ የምናየው ነገር የለም። የከተማው ወጣቶች በእናንተ ላይ ጥቃት አድርሰዋል? አንድ ሰው ብቻ ነው፣ አንድ ሰው ብቻ ነው። መከላከያ እና ፌዴራል ፖሊስ ገብቷል አልተባለም? በየወረዳዎቹ ብዙ ጊዜ ደ እና ማን ነው እየጠበቃችሁ ያለው ታዲያ? የወረዳው ፖሊስ ነው። ከማን ነው አሁን እናንተ እየተጠበቃችሁ ያላችሁት? ያው እዛ ያለው የጉሙዝ ማህበረሰብ አለ አይደል? ኦነግ ገብቶ ይቆጣጠራል ወረዳውን የሚል ብዙ ይዞ ነው እየተንቀሳቀሰ فون دی تاسو دلته د زما ممکنات غوښتل لولې خبرې سره وګورم ጥቃት እንዳይደርስባቸው ከማሽ ከተማ ያሉ ሌላ ነዋሪ በበኩላቸው ዛሬ ድባቡ ቆንጆ ነው፣ ምንም አይልም። መከላከያም ስላለ ችግሩ አለብለን የምንገምተው ዙሪያው አካባቢ አርሶ አደሮች ላይ እርምጃ ምናም እየተወሰደ የሞቱም ነው ነው እንጂ በከተማው አካባቢ አሁን ድባቡ ቆንጆ ነው። ዙሪያው አካባቢ ማለት የት በከማሽ ከተማ ዙሪያ አካባቢ ያሉት አርሶ አደሮች ያሉ በነሱን ላይ የግድያ የቀቤት መፈናቀል አሁን ጠቅላላ አሁን ሆነ፣ ዙሪያው ያሉት አርሶ አደሮች ወደ ከተማው ገብተው ዞኑ መስራት ቦታ ሰጥቷቸው እዛ ተስበዋል። ዙሪያው የሚባሉት የት የት ናቸው? እስኪ ዙሪያውን ይጥቀሱልኝ። የት ማለት ነው ዙሪያ ተብሎ የምጠቀሰው የጀሎ እዚህ እና የሚባል ቀበሌ አለ። ከዛ አካባቢ የወጡ አርሶ አደሮች አሉ። ደጉባ ጅርማ የሚባል ቀበሌ አለ። ጅርማ ጎጦ ይባል አለ። ከዛ የተነሱ አርሶ አደሮች አሉ። እነዚህ አሁን መጥተው የዞኑ መስተዳድርን መኪና እየጠየቁ ነበረ። አሁን እነሱ ደግሞ አረጋግጠናልና ወደ ቤት ተመለሱ እያሉ ነው። ያ መፍትሄ ያላገኘ ስከሆን። ለማንኛውም የቤንሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ በጉዳዩ ዙሪያ አነጋግሬያቸው ነበር። አቶ ዘላለም በቤንሻንጉል ክልል ካለው የተፈጥሮ ጸጋ አንጻር ብዙ ኢትዮጵያውያን ለስራ በአካባቢ ይንቀሳቀሳሉ በዚህ ምክንያት የኢኮኖሚ ግጭት ይፈጠራል። ጉዳዩ የብሄር ጥቃት አይደለም ሲሉም ያስተባብላሉ። ባለፉት ሶስት ዓመታት ደግሞ ክልሉ ሰላም ነበር ብለዋል። ነገር ግን ካለፉት ሶስት ወራት ጀምሮ ግጭቶች ነበሩ። አንዱ ግጭት ከኦሮሚያ ክልል አዋሳኝ አካባቢ ስለነበር ሁኔታዎችን ለማስተካከል ከኦሮሚያ ክልል አመራሮች ጋር ከፍተኛ ውይይት ተደርጎ ነበርም ብለዋል። በጉዳዩ ዙሪያ አነጋግሬያቸው ነበር የሁለቱን ህዝቦች የልማት ተጠቃሚነት ለማረጋገጥና እንዲሁም በሁለቱ ክልሎች አጎራባች ወረዳ መካከል ያለውን ሰላም በዘላቂነት ለማረጋገጥ መስከረም አስራ አምስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች፣ አሰራረ ጾታ ኃላፊዎች እንዲሁም የቤኒሻንጉል ጉሙዝ ክልል የካማሺ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጦ ተወያይተን መክረን ሁሉም ወደየ አካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም አስራ ስድስት ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጊንቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም የታታ በአጠቃላይ አመራሮች ላይ የሕይወት እልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትን ገጥሟል። እንግዲህ እንደሚታወቀው ቤንሻንጉል ጉም በተለይ ከማሽ ዞን እና ማኦ ኮሞ ልዩ ወረዳ በኦሮሚያን አቋርጠን የምንደርስባቸው አካባቢዎች እንደመሆናቸው መጠን በተደጋጋሚ ጊዜ መንገዶች ይዘጋሉ። ይሄ መንገድ መዘጋት ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ጉዳቶችን እያስከተለብን ነው የሚገኘው። በተለይ ማኦ ኮሞ ልዩ ወረዳ በአብዛኛው የኦሮሚያ ክልል የምናገኘው ልዩ ወረዳ እንደመሆኑ መጠን የቀበሌ አመራሮች ይታፈናሉ፣ የሚሊሻ ኃይሎች ላይ ትጥቅ እያስወረዱ መልሰው ንጹሐን ዜጎችን የሚያጠቅሙበት ሁኔታ ነው ያለውና በዚህም ዙሪያ ላይ የተነጋግረን መክረን በተለያየንበት ወቅት ነው እንግዲህ እነዚህን አመራር ደፈጣ ተይዞ በተለይ እንደምታውቁት እንደ ሀገር ከዲሞክራሲ ምህዳር መስፋት ጋር ተያይዞ በርካታ ተቃዋሚ ኃይሎች በተለይ በውጭ ሀገር የነበሩ የፖለቲካ ፓርቲዎች ድርጅቶች ወደ ሀገር ገብተው በሰላማዊ መንገድ ያለ ጦር መሳሪያ ከጦር መሳሪያ ውጭ በዲሞክራሲ ውስጥ ትግል እንዲያደርጉ በስምምነት ወደ ሀገር እየገቡ ያሉበት ሁኔታ ነው ያለው። ከዚህ መካከል አንዱ የኦነግ ኃይል ነው። ኦነግ በሰላማዊ መንገድ ሰላማዊ ትግል ለማድረግ ወደ ሀገር ገብቷል። በዚህም መሰረት በተለይ የታጠቁ ኃይሎቹ በኦነግ ስምም ሆነ የኦነግን ባንዲራና አርባ ይዘው በምዕራብ ወለጋ የሚንቀሳቀሱ የታጠቁ ኃይሎች ይህን መንግስት ያደረገላቸውን የሰላም ጥሪ ባለመቀበል ተደጋጋሚ ጊዜ ጥቃት እያደረሱ ነው የሚገኙት እና ይሄንም ጥቃት የፈጸሙት እንደ ክልል እነዚህ አፈንጋጭ የሰላም ጥሪ ለመቀበል ፈቃደኛ ያልሆኑ የኦነግ የታጠቁ ኃይሎች ናቸው የሚል ነው በእኛ በኩል የደረስንበት ድምዳሜ። እነዚህ ታጣቂዎች የኦነግ ታጣቂዎች መሆናቸውን እንዴት አወቃችሁ? የታጣቂዎቹን ማንነት እንዴት ተለየ? በተደረገው ተደጋጋሚ ግምገማም አንደኛ ይዘው የሚንቀሳቀሱ የኦነግ ባንዲራ ነው የኦነግ ባንዲራ ነው ይዘው የሚንቀሳቀሱ የታጠቁ ኃይሎች ናቸው። በተደጋጋሚ ጊዜ የአካባቢው ማህበረሰብ፣ በተለይ የእኛን ወረዳ፣ በተለይ ቤኒሻንጉል ጉሙዝ ክልል ያለውን ሕዝብ እየሰበሰቡ እኛ የኦነግ ኃይል መን ኦነጎች ነን ብለው እየሰበሰቡም ጭምር አቅጣጫ የሚሰጡበት ሁኔታም መኖሩን ከህዝቡም በተደጋጋሚ ጊዜ ባደረግናቸው ናቸው ግምገማዎችም የደረስንበት መሆኑን ነው ከዚህ ነው ዋናው መነሻ። የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አዳባም በጉዳዩ ዙሪያ አነጋግሬያቸዋለሁ። ይህንን ጉዳይ ከአጠቃላይ ከሀገሪቱ ሁኔታ ጋር ማየት ያስፈልጋል። እንደሚመስለን ባለፉት ጊዜያት በልዩ ልዩ አካባቢ የኦሮሚያ ግዛቶች ውስጥ አካባቢ ከጎረቤት ህዝቦች ጋር ግጭቶች ሲከሰቱ ነበር። በሰሜንም፣ በምስራቅም፣ በምስራቅ፣ በደቡብም እንደዚሁም በምዕራቡ አካባቢ ግጭት ብዙውን ጊዜ የሚነሳው በእኛ ግምገማ፣ በኦሮሞ ነጻነት ግንባር ግምገማ ህዝቦችን ከህዝብ ጋር በማጋጨት በሀገሪቷ ውስጥ የሚታየው የዲሞክራሲ ሂደት ደናቀፍ የሚፈልጉ ብዙኖች ናቸው ብለን ነው የምናየው። የበኔሻንጉል ህዝብ እና የኦሮሞ ህዝብ ለብዙ ዘመናት አብረው ኖረዋል። የዚህ አይነት ግጭትም ፈጽሞ ተከስቶ አያውቅም። የበኔሻንጉል ህዝብ እና የኦሮሞ ህዝብ የተጣላበት ጊዜ የለም። በሽግግር ጊዜ ውስጥ ደግሞ ብዙ ልዩ ልዩ ሁኔታዎች ይፈጠራሉ። በዚህ አጋጣሚ የግል ጥቅምም ይሁን የቡድን ከዚያም አልፎ ሌላ አላማ ለማሳካት የሚንቀሳቀሱ ቡድኖች እንደሚኖሩ ግልጽ ነው። አሁን በቤኔሻንጉል ጉሙዝ አካባቢ የተከሰተው በአካባቢ ያለውን በቤኔሻንጉል እና በኦሮሞ ህዝብ ወይም ደግሞ በሌላው ህዝብ መካከል ያለውን ግጭት እልባት እንዲያገኝ ለማድረግ የክልሉ የምዕራብ ወለጋ አስተዳደር ከአካባቢ ከሚገኙት የወረዳ አስተዳዳሪዎች እንደዚሁም የቤኒሻንጉል ጉሙዝ አስተዳዳሪ በአካባቢ ከሚገኙ ወረዳዎች ጋር በመስከረም አስራ አምስትና አስራ ስድስት ስብሰባ ሲያደርጉ እንደነበር ሰምተናል። ስብሰባ አድርጎ እንደነበር ያለውን ሁኔታ ከገመገሙ በኋላ ወደ አካባቢ መሄድ ህዝቦቹን ለማረጋጋት ትረስ ሲያደርጉ ነበር። በዛ በኩል ሲሄዱ እንግዲህ ለተባለው የሁለት ሰዎች ሞትና ቁስለት ያጋጥመዋል። በመንገድ ላይ ወደ ሻንጉል ጉሙዞች ሲያልፉ ይህ እንግዲህ የኦሮሞ ነጻነት ግንባር ሰራዊት ተልእኮ አይደለም፣ በሰላማዊ ሰዎች ላይ እርምጃ መውሰድ የእኛ ሰራዊት የምን አድርጋል ብለን አናምንም። በተለይ ከሶስት አራት ወራት ወዲህ በሀገሪቱ የሚታዩት አንዳንድ ነገሮች በኦሮሞ ነጻነት ግንባር ስም የሚሰሩ ብዙ ሁኔታዎች ነበሩ ማለት ነው። ባንዲራውን ይዘው መኪና አስቁሞ መዝሪያ ህዝቦችን፣ ዜጎችን እያስፈራሩ ንብረት መቀማትና ሌሎች ወንጀሎችን መፈ ሲፈጸሙ ነበር። አሁንም እየተፈጸሙ ነው። ስለዚህ በእኛ አስተያየት ይህ ሁኔታ የኦሮሞ ነጻነት ሠራዊት ህዝብን ለመዝረፍ ለማስፈራራት፣ ወይም ደግሞ ለመግደል የተደራጀ ሰራዊት አይደለም። የህዝቦችን መብት ለማስጠበቅ የሚታገል ሰራዊት ነው እና ሁኔታዎች ተጣርተው ግልጽ እንደሚሆኑ ነው የምንጠብቀው። ባለው ሁኔታ ግን የኦሮሞ ነጻነት ሰራዊት ይህን ተግባር ፈጽሟል ብለን አናምንም። አቶ ቶሌራ ኦነግ ሰራዊት ሞ ይህን ፈጽመዋል ብለው አናምንም ብለዋል። ግን እንደው የኦነግ ሰራዊት ትጥቃለው ማለት ነው? አሁን ትጥቃ አልፈታም። እንግዲህ የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉን ለመካሄድ ወደ አገር ቤት መምራቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ ሀገር ቤት ገብቷል። ሌላው ደግሞ በተለያዩ አገሪቷ ክፍል በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ ነው የምንገኘው እና በአሁኑ ወቅት በምዕራብም፣ በደቡብም፣ በምስራቅ እና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ ኦሮሞ ነጻነት ሰራዊት አባላት አሉ። ስለዚህ ምንድን ነው የምታረጉት? አሁን በሰላማዊ ትግል እንታገላለን ብላችሁ እንግዲህ ኢትዮጵያ ያላችሁት እያሰባሰብን ነው ብላችኋል። ምንድን ነው የምታረጉት? ሰራዊቱን ካሰባሰባችሁ በኋላ ምን ለማድረግ ነው ሀሳባችሁ? እንግዲህ በአጠቃላይ ይሄ ሰራዊት ኦሮሞ ነጻነት የኦሮሞ ህዝብ ሲታገል የነበረ ሰራዊት ነው ያለምንም ክፍያና ያለ ምንም የተለየ ጥቅም ህይወቱን ጉልበቱንና አስፈላጊ ነገር ሁሉ ሲሰዋ የነበረ ነው። ይህ ሰራዊት እንግዲህ ምን መሆን አለበት ወይም ደግሞ ቀጣይ ተልእኮው ምን ይሆናል የሚለው ከመንግስት ጋር በሚደረግ ስምምነት የሚጓጭ ይሆናል። ትጥቅን በተመለከተ ሁሉም የታጠቁ የኦነግ ሰራዊት በእናንተና በአቶ ዳውድ ኢብሳ የሚመራው ብቻ ነው ትላላችሁ ወይስ ኦነግ አካባቢ ላይ የመከፋፈል ነገር ስለነበረ እናንተ ማታውቁት የታጠቀ ሌላ የኦነግ ሰራዊት ሊኖር ይችላል ብላችሁ ትገምታላችሁ? ምንድን ነው በዚህ ላይ ያላችሁ አስተያየት? የኦሮሞ ነጻነት ግንባር አንድ ነው። ኦሮሞ ነጻነት ግንባር ነው። ከኦሮሞ ነጻነት ግንባር ውጭ የታጠቀ ኃይል አለ የሚለውን ነገር እኔ መልስ መስጠት አልችልም። በእኛ ስም ግን የኦሮሞ ነጻነት ሰራዊት የሚል በኦሮሞ ነጻነት ግንባር ስም የተደራጀ ኃይል አለ። ሌላው እንደ ቅድም ለመጥቀስ ሞከርኩት በኦነግ ሰራዊት ስም የግል አላማቸውን ለማሳካት በየቦታው የሚንቀሳቀሱ አሉ። ገንዘብ ከህዝብ የሚቀሙ መኪና በማቆም አንዳንድ ወንጀሎችን የሚሰሩ ግሩቦች በየቦታው ይታያሉ ማለት ነው እንጂ ከዚህ ውጭ የኦሮሞ ነጻነት ግንባር ወይም ደግሞ የኦሮሞ ነጻነት ሰራዊት አለ ብለን አናምን። አድማጮች፣ በቤንሻንጉል ጉምዝ ጉዳይ የሚነሱት ጉዳዮች በርካታ ናቸው። ቀሪውን ዘገባ በነገው ምሽት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።